የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታኅሣሥ 30 2014 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ለከፍተኛ የጦር መኮንኖች የማዕረግ እድገት ሰጠች። ተለዋጭ የሌላትን ሀገራችንን ከከፍተኛ ችግር ላዳኗት በዚህ ወቅት ብቃት ያለው አመራር ዋናው ጉዳይ በመሆኑ ይህንን ዛሬ የተሰጠውን ማድረግ በእውነቱ ልዩ ያደርጓል። የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። አንድ የአመራር ቦታ ምን አይነት ማዕረግ እንደሚያስፈልገው ግልጽ በሕግ የተቀመጠ ስለሆነ ያን ቦታ መሙላትም ስለሚያስፈልግ ዋነኛው ደግሞ እነዚህ የመሩትን ሰዎች ሞራል መጠበቅ፣ እድገት መስጠት አስፈላጊ በመሆኑ እንድምታው ይሄን የተመለከተ ነው። እኚህኛው ደግሞ ጀነራል ባጫ ደበሌ ለአሜሪካ ድምፅ ከተናገሩት የተቀነጨበ ነው። የዛሬውን ዝግጅት በተመለከተ ከዜናው በኋላ በሚኖረን ክፍለ ጊዜ ሰፋ ያለ ቅንብር ይኖረናል። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀነራል ብርሃኑ ጁላ የፊልድ ማርሻል ማዕረግ ተሰጣቸው። ዛሬ በኢትዮጵያ በተካሄደው የማዕረግ አሰጣጥ ስነ ስርዓት ላይ ለከፍተኛ የጦር መኮንኖች የማዕረግ እድገት መሰጠቱን የኢትዮጵያ ፕሬዝደንት ሳለ ወርቅ ዘውዴ ገልጸዋል። በዚህም መሠረት ከአንድ የፊልድ ማርሻል ማዕረጉ በተጨማሪ አራት ሙሉ ጀኔራል፣ 14 የሌተናል ማዕረግ፣ 24 የሜጀር ጀኔራል ማዕረግ እና 58 የብርጋዲየር ጀኔራል ማዕረግ ተሰጥቷል። በዛሬው ዕለት የሙሉ ጀኔራል ማዕረግ ያገኙት ጀኔራል ባጫ ደበሌ ዛሬ የተሰጠው የማዕረግ እድገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ካሉት ተከሳሾች መካከል ስድስት ግለሰቦች ክሳቸው የተነሳላቸው በሰብአዊነት መሆኑን የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ በመዝገቡ የሚገኙ ሌሎች ተከሳሾች የክስ ሂደት እንደሚቀጥል ገልጸዋል። በአቶ ጆሃር መሐመድና አቶ እስክንድር ነጋ መዝገብ የተከሰሱት ደግሞ ክሳቸው መቋረጡን በመጥቀስ ይህን ለሀገራዊ ምክክሩ ውጤታማነት ተብሎ የተወሰነ እንደሆነ ተናግረዋል። አድማጮች የነዚህን ዜናዎች ዝርዝር ከዜናው በኋላ እናስደምጣቸዋለን። በኢትዮጵያ ትግራይ ክልል ሰሜን ምዕራብ በሚገኝ የተፈናቃይ መጠለያ ጣቢያ ላይ በተካሄደ የድሮን ጥቃት ሕፃናትን ጨምሮ 56 ሰዎች ሲሞቱ 30 ሰዎች መቁሰላቸውን ሮይተርስ ሁለት የእርዳታ ድርጅት ሰራተኞች የአካባቢውን ባለሥልጣናትና የአይንማኞችን ጠቅሰው ነግረውኛል ሲል ዘግበዋል። ሮይተርስ ጥቃቱ ተፈጽሞበታል ሲል የዘገበው ስፍራ በሰሜን ምዕራብ ትግራይ ኤርትራ ድንበር አቅራቢያ በሚገኝ የደደቢት ከተማ መሆኑን ጠቅሶ ዕለቱም አርብ ምሽት መሆኑን ስማቸው እንዳይጠቀስ የጠየቁ የእርዳታ ሰራተኞች እንደነገሩት አስታውቀዋል። ሮይተርስ ከኢትዮጵያ ቃል አቀባይ ኮሎኔል ጌትነት አዳን እና የመንግስት ቃል አቀባይ ዶክተር ለገሰ ቱሉ ስለ ጥቃቱ ምላሽ እንዲሰጡ ለማድረግ ያደረገው ሙከራ ምላሽ አለማግኘቱን ገልጿል። የኢትዮጵያ መንግስት ቀደም ሲል ተፈጽሟል ለተባለው ተመሳሳይ ጥቃት በሰጠው ምላሽ ሰላማዊ ሰዎችን እንደማያጠቃ ማስታወቁን ሮይተርስ ዘግቧል። የህወሓት ቃል አቀባይ ጌታቸው ረዳ ባወጡት የትዊት መልእክት በየቀኑ አቅመ ደካማና ሕፃናት መድኃኒት እየከለከለ ሰላማዊ ዜጎችን ኢላማ የሚያደርገው ድሮን በመላክ ራሱን እንደ ጻድቅ ይቆጥራል በማለት የጠቅላይ ሚኒስትር አብይን መንግስት ኮንነዋል። የግብፅ ባለስልጣናት ታዋቂ የፍልስጤም ፖለቲካ ሰው የሆኑትን ራሚሻዝን ሻዝን ለሁለት ዓመት ተኩል ካሰሯቸው በኋላ ዛሬ ከአገር ማባረራቸውን ተገለጸ። የፍልስጤም ፕሬዚደንት ሞሐመድ አባስ አማካሪ የሆኑት የናቢል ሻዝ ልጅ ራሚ እንደ ኤሮፓ አቆጣጠር ሐምሌ 2019፣ የታሰሩት ከሙስሊም ወንድማማቾች ጋር ተገናኝተዋል በሚል ክስ መሆኑን ተመልክተዋል። በግብፅ የተወለዱት ራሚ የግብፅና የፍልስጤም ጣምራ ዜግነት ያላቸው ሲሆን እስራኤል በፍልስጤማውያን ላይ የምታደርገውን በደል በመቃወም ፍልስጤማውያንን የስራ ማቆም አድማ በማስተባበር ይታወቃሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዩናይትድ ስቴትስ ዲሞክራቲክ ፓርቲ ውስጥ ለረዥም ጊዜ የህግ መወሰኛው ምክር ቤት አባልና መሪ ሆነው ያገለገሉት በ82 ዓመታቸው ታህሳስ 19 2014 ከዚህ ዓለም በሞት የተለዩት የኔቫዳው ሴነተር ሃሪ ሪድስ የመጨረሻው ስንብት በዛሬው እለት እንደሚፈጸም ተገለጸ። ፕሬዝደንት ባይደን ምክትል ፕሬዚደንት ከማላ ሃሪስና፣ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲን ጨምሮ ከፍተኛ የዲሞክራቲክ ፓርቲ አባላትና ባለስልጣናት በኔቫዳ ግዛት ላስቬጋስ ውስጥ በሚፈጸመው የስንብት ስነ ስነ ሥርዓት ላይ መገኘታቸው ተመልክቷል። የዋይት ሀውስ ረዳት ቃል አቀባይ ካሪን ጂን ፔሪ ትናንት በሰጡት መግለጫ ፕሬዚደንት ባይደን ሃሪ ሪድ በአሜሪካ የህግ መወሰኛ ምክር ቤት ታሪክ ውስጥ ከነበሩት ትላልቅ መሪዎች ውስጥ አንዱ መሆኑን ያምናሉ ብለዋል። ስለሆነም በዚህ አገር ታሪክ ትልቅ አስተዋጽኦ የነበራቸውን ሰው ለመዘከርና ቤተሰባቸውንም ለማክበር ወደዚያው ያመራሉ ሲሉ ተናግረዋል። የኮቪድ-19 ወረርሽኝ አገርሽቶ እየተስፋፋ በሚገኝባቸው የተለያዩ የዓለም ክፍሎች መንግስታት የተለያዩ የመከላከያ እርምጃዎችን እየወሰዱ መሆኑን እየተገለጸ ነው። ህንድ ዋና ከተማዋን ኒውደልሂን መሰረታዊ አገልግሎት ከሚሰጡት በቀር ዛሬ ቅዳሜ ሙሉ ለሙሉ መዝጋቷን አስታውቃለች። የጀርመን ቻንስለር ኦላፍ ስኮሎዝ ትናንት አርብ ይፋ ባደረጉት ትዕዛዝ በየትኛውም ምግብ ቤትም ሆነ መጠጥ ቤት ለመግባት ከኮቪድ-19 ነፃ የሚሆን ማስረጃ መያዝ እንደሚገባ አስታውቀዋል። ሆንግ ኮንግ ውስጥ በነበረ የልደት በዓል ላይ የነበሩ ሁለት ሰዎች ለቫይረሱ የተጋለጠ ሆነው በመገኘታቸው ከ100 የሚበልጡ የምክር ቤት አባላትን ጨምሮ ዘጠኝ የሚደርሱት የመንግስት ባለስልጣናት ራሳ ቸውን አግልለው እንዲቆዩ መታዘዙም ተመልክቷል። የእንግሊዝ ጤና ሚኒስትር ሳጂድ ጄቪድ ትናንት በሰጡት መግለጫ በእንግሊዝ ወደ ሆስፒታል የሚመጡት ሰዎች ቁጥር በመጨመሩ የሚቀጥሉት ጥቂት ሳምንታት ፈታኝ ጊዜ ሊሆኑ ይችላሉ ሲሉ አስጠንቅቀዋል። የጆን ሆፕኪንስ የኮሮና ቫይረስ የመረጃ አገልግሎት ማዕከል ትናንት በሰጠው መግለጫ በዓለም ላይ ለኮቪድ-19 የተጋለጡ ሰዎች ቁጥር ለመጀመሪያ ጊዜ ከ300 ሚሊዮን በማለፍ ከፍተኛውን ቁጥር ማስመዝገቡን አስታውቋል። ለምሽቱ ዜና የተመደበው ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ከሳት 30 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። በቃ ያንን ቁራጭ ብረት ይዞ ቆሞ ነበር ከበሩ ጀርባ። ከዛ በሩን ሰብረውት ወደ ውስጥ አቀባብሎ አንድ ሲገባ እዛው ነው። በዚህ በብረቱ መቶት ቤት ውስጥ ወደቀ። ከወደቀ በኋላ እነዛ ወደኋላ ኋላ ሸሹ። ባለቤት ከዛ የሰውየውን መሳሪያ ቀማውና ሰውየውን እዚ ቤት ውስጥ ገደለው። በሁለተኛው አጋማሽ ዝግጅታችን ከሚቀርበውና ሰሞኑን ወደ አማራ ክልል ተጉዞ በነበረ ዘጋቢያችን በልዩ መሰናዶ ከተቀናበረ ዝግጅት የተቀነጨበ ነው። ሙሉን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመት ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀኔራል ብርሃኑ ጁላ የፊልድ ማርሻል ማዕረግ ተሰጣቸው። ዛሬ በኢትዮጵያ በተካሄደው የማዕረግ አሰጣጡ ስነ ስርዓት ላይ ለከፍተኛ የጦር መኮንኖች የማዕረግ እድገት መሰጠቱን የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ገልጸዋል። በዛሬው ዕለት የሙሉ ጀኔራል ማዕረግ ያገኙት ጄኔራል ባጫ ደበሌ ዛሬ በተሰጠው የማዕረግ እድገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። ፀሐይ ዳምጠው ስርስራላት ኢትዮጵያ በታሪኳ ዛሬ የፊልድ ማርሻል ማዕረግ መስጠት ጀምራለች። የተለያዩ የማዕረግ እርገት ለከፍተኛ ለጦር መኮንኖች ተሰጥተዋል። ሹመቱ በጦር ኃይሎች ጠቅላይ አዛዥ አብይ አህመድ አቅራቢነት በፕሬዝዳንት ሳለ ወርቅ ዘውዴ በኩል ተሰጥቷል። ፕሬዝዳንት ሳለ ወርቅ ዘውዴ በኢትዮጵያ የመጀመሪያ የሆነውን የፊልድ ማርሻል ወታደራዊ ማዕረግ ለጀነራል ብርሃኑ ጁላ ሰጥተዋል። በተጨማሪም ለአራት ጀነራሎች ለአስራ አራት ሌትናል ጀነራሎች ለ24 ሜጀር ብሪጌደር ጀነራሎችና ለ58 ብሪጌደር ጀነራሎች የማዕረግ እርገቱ ተሰጥተዋል። በፕሮግራሙ ላይ ንግግር ያደረጉት የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ሀገሪቷን አጋጥሟት በነበረው የሕልውና አደጋ ሀገራችንን ስለተከላከላችሁልን እናመሰግናለን ስሉ ተደምጠዋል። ሀገራችን ባለፉት ወራት በከፍተኛ ደረጃ ተፈትናለች። ሕልውናዋ በከፍተኛ ደረጃ አደጋ ላይ ወድቆ ነበር። የእኛን ሁኔታ አስቸጋሪ በከፍተኛ ደግሞ ደረጃ አሳሳቢ የተወሳሰበ የሚያደርገው ሰላም በደፈረሰባቸው ሀገሮች እንደሚታየው ሽምቅ ተዋጊነት ጋር የሚወዳደር የማይሆነው አንደኛ በሁለት ሰራዊቶች መካከል የተካሄደ ነው። ሌላው ደግሞ ያወገን የተጠቀመበት አገር ለመፈራረስ የተጠቀመበት የተዋጋበት በራሱ የአስተዳደር ክልል ውስጥ ይገኝ የነበረው አብዛኛው የሀገር መከላከያ ትጥቅና መሳሪያ በመሆኑ ነው። እንዲያውም ሰራዊቱን እንዲህ የከፈለ ሰራዊቱንም ያውቁ ስለነበረ ከፍተኛ አደጋ ለመጣል የተሞከረበት ነው። ፕሬዝዳንቷ አክለው ዛሬ የተሰጠው ማዕረግ ከወትሮ ለየት ይላል ሲሉም ተናግረዋል። ሀገራችን ከፍተኛ ስጋት ላይ ወድቃ ነበር። በማንኛውም አገር ሀይልን የመጠቀም ስልጣን ያለው የመከላከያ ሰራዊቱ ብቻ በመሆኑ ይህንን ስጋት ለመቀልበስ በአንድ በኩል እየመለመለ እየተደራጀ ሪፎርም እያደረገ የነበረ ሰራዊት ያለው ሰራዊት በመሆኑ እየታጠቀ ትጥቁን ለማሟላት እየሞከረ በሌላው በኩል እየተከላከለ ቀጥሎም እያጠቃ አገሪቱ ከነበረችበት ስጋት እንድትርቅ ስጋቱ እንዲቀለበስ አድርጓል። የሰራዊቱ አባላት እንዲሁም ሌሎች የጸጥታ አስከባሪ ኃይሎች የፈጸሙት ጀብዱ ከፍተኛ መረጋጋት እንዲገኝ አድርጓል። ይህ እንዲሆን ለዛሬቷ ቀን እንድንደርስ ለህይወታቸው ሳይሳሱ ቤትና ልጆችን ሳይሉ ብርድ፣ ዝናብ፣ ፀሐይ ሀሩር ሳይበግራቸው ተለዋጭ የሌላትን ሀገራችንን ከከፍተኛ ችግር ላዳኗት በዚህ ወቅት ብቃት ያለው አመራር ዋናው ጉዳይ በመሆኑ ይህንን ዛሬ የተሰጠውን ማዕረግ በእውነቱ ልዩ ያደርገዋል። ፕሬዚዳንት ሳህለወርቅ ዘውዴ ሁሉም በየደረጃ ያሉ የጦር መኮንኖች ላስገኙት ተጋድሎ መበረታታት ተገቢ ነው ሲሉም ተናግረዋል። በአገራችን ከዚህ ቀደም ታይቶ ያልነበረው የፊልድ ማርሻል ማዕረግ በዛሬው ቀን ለጀነራል ብርሃኑ ጁላ ተሰጥቷል። ጄኔራል ብርሃኑ ጁላን ለዚህ ላበቁት ጀግንነት እያመሰገንኩኝ ለዚህ ደረጃ በመድረሶ እንኳን ደስ ያሎት ለማለት እፈልጋለሁ። ለዚህ የበቃችሁ ከፍተኛ የጦር መኮንኖች እንኳን ደስ ያላችሁ ለማለት ወዳለሁኝ። ዛሬ የማዕረግ እድገት ያገኙ መኮንኖች በአመራር ሰጭነታቸው በመሆኑ አመራር የሚቋጨው በአገሪቱ የጦር ኃይሎች ጠቅላይ ጦር አዛዥ ነው እና ለሰጡት ቆራጥ አመራር ለጠቅላይ ጦር አዛዥም በእውነቱ ልባዊ ምስጋና ለማቅረብ እወዳለሁ። ከዛን ወቅት ከነበሩ ስጋቶች፣ ካንዣበቡ ከፍተኛ አደጋዎች፣ ከነበረበት የገደል አፋፍ እንድንርቅ አድርጎናል። እያንዳንዳችሁ በነበራችሁበት የጦር ሜዳ የፈጸማችሁት ገድል ለዚህ አብቅቶናል። በዛሬው ዕለት የጀነራልነት ማዕረግ ያገኙት ጀነራል ባጫ ደበሌ በበኩላቸው ዛሬ የተሰጠው የማዕረግ ዕርገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። የመጀመሪያው ሰራዊቱ መሪ ያስፈልገዋል። እነዚህ ዛሬ የተሾሙ በየደረጃ ያሉት ጄኔራል መኮንኖች ጦርነቱን ሲመሩ የነበሩ ናቸው። ኦልሞስት ሶስት አራተኛው ማለት ይቻላል። ሰራዊቱም እየሰፋ ስለሆነ፣ ሙያውም እየሰፋ ስለሆነ በዚህ ቦታ አመራር ስለሚያስፈልግ አመራሩ ደግሞ በውትድርና በየደረጃ ያለ አንድ የአመራር ቦታ ምን አይነት ማዕረግ እንደሚያስፈልገው ግልጽ በህግ የተቀመጠ ስለሆነ ያን ቦታ መሙላትም ስለሚያስፈልግ ዋነኛው ደግሞ እነዚህ የመሩትን ሰዎች ሞራል መጠበቅ እድገት መስጠት አስፈላጊ በመሆኑ እንድምታው ይሄን የተመለከተ ነው። ሰራዊቱ ሰፍተዋል። ሞራሉን መጠበቅ ያስፈልጋል። የአመራር ደረጃችንም መጠበቅ ያስፈልጋል። እነዚህ የመሳሰሉ ጥቂቶቹ ናቸው። ጀኔራል ባጫ የፊልድ ማርሻል ማዕረግ ለማን በምን መስፈርት እንደሚሰጥም አብራርተዋል። ኢትዮጵያን የገጠማት ጦርነት መቼውም ገጥሟ ታቅም ኢትዮጵያ ትጠብቁኛላችሁ ብላ አሰልጥና ያስታጠቀቻቸው ከላይ እስከታች ድረስ ያስታጠቀቻቸው ወታደሮቹ ናቸው መልሰው ኢትዮጵያን ለመበተን የተነሱት አንድም ተተኳሽ ወይም ጥይት መሀል ሀገር የለም፣ በሙሉ ትግራይ ነው የነበረው። እነዚህን ወስደው ከዚህ በኋላ ኢትዮጵያ ሰራዊት አይኖራትም፣ ኢትዮጵያን በፈለግነው መንገድ እንበትናታለን ብሎ ያሉት አሸባሪዎችን ይሄን ሁሉ የወሰዱትን መልሶ ያለውን አስታጥቆ አደራጅቶ ድል ያመጣ አመራር ነው የገጠመን። ጦርነት ይሄ ነው። ኢትዮጵያ የዚህ አይነት ጦርነት ገጥመዋ። ኢትዮጵያ ዛሬ የፊልድ ማርሻል ለዚህ ያበቃትን ጋሻና መከታ የሆናትን ሰው ዛሬ ፊልድ ማርሻል ካልሾመች መቼም ልትሾማ ትችል። አሁን የማዕረግ እድገት የተሰጣቸው ከፍተኛ የጦር አመራሮቹ የህልውና አደጋውን በመቀልበስ ሂደት ጀብድ በመፈጸም ከፍተኛ አስተዋጽኦ ማበርከታቸውን ፕሬዝዳንት ሳህለወርቅ ገልጸዋል። በቀጣይ ሀገሪቷ ከገደል አፋፍ ለመመለስ ብዙ ይጠበቃል ያሉት ፕሬዝዳንቷ ጦርነቱን ለማስቆም እና ፖለቲካዊ መፍትሄ ለመስጠት እንዲሁም የተፈናቀሉ ዜጎችን መልሶ ለማቋቋም ትኩረት ሊሰጥ ይገባል ሲሉም አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችንን ውሰዳችሁ በነ ዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ስር ካሉ ተከሳሾች መካከል ስድስት ግለሰቦች ክሳቸው የተነሳላቸው በሰብአዊነት መሆኑን የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ በመዝገቡ የሚገኙ ሌሎች ተከሳሾች የክስ ሂደት እንደሚቀጥል ገልጸዋል። አቶ ጆሀር መሐመድና አቶ እስክንድር ነጋ መዝገብ የተከሰሱት ደግሞ ክሳቸው መቋረጡን በመጥቀስ ይህም ለሀገራዊ ምክክሩ ውጤታማነት ተብሎ የተወሰነ እንደሆነ ተናግረዋል። ኬኔዲ አባተ ስር ስራለው አቶ ስብሐት ነጋ፣ አቶ ጀዋር መሐመድና አቶ እስክንድር ነጋን ጨምሮ በትናንትናው ዕለት ከስር የተለቀቁ የፖለቲካ አመራሮችና ሌሎች ግለሰቦችን በተመለከተ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ እስረኞቹ የተለቀቁት በምህረት እና በይቅርታ ሳይሆን ክሳቸው ተነስቶላቸው መሆኑን አብራርተዋል። ይህም በመንግስት የስራ አስፈጻሚ አካል ውሳኔ መሰረት እየተከናወነ መሆኑን የተናገሩት፣ በአቶ ጀዋር መሐመድ ና በአቶ እስክንድር ነጋ መዝገብ ስር የተከሰሱት ሁሉም ተከሳሾች ክስ መነሳቱን ያስታወሱት ዶክተር ጌዲዮን ለዚህም ምክንያቱን ያስረዳሉ። እነዚህ ሁለቱ መዝገቦች ላይ የነበሩት ተከሳሾች በዋነኝነት የተለያዩ የፖለቲካ ፓርቲዎች አመራር የሆኑ ከሞላ ጎደል ትልቅ ቁጥር ያለው የፖለቲካ ተከታይ አላቸው ተብሎ የሚገመቱ ግለሰቦች ናቸው። የነሱ ክስ እንዲነሳ የተደረገው በቅርቡ የሀገራዊ ምክክር ሂደት በሰፊው ይጀመራል ተብሎ ይታሰባል። የዚህም የሀገራዊ ምክክር ሂደት አሳታፊነትና አካታችነት ለመጨመር የመድረኩንም ቅቡልናና ውጤታማነት ከፍ ለማድረግ ሲባል የተወሰነ ውሳኔ ነው። ቀጥለን የምናደርገው መድረክ በደንብ አካታች፣ አሳታፊ ሁሉም የማህበረሰብ ክፍል ተሳትፎበታለሁ፣ ተወቅትዬበታለሁ የሚል እንዲሆን ይፈለጋል። ይህንን ለማረጋገጥ መንግስት የሄደበት ርቀት ነው እነዚህን ክሶች በማንሳት ማለት ነው። በእነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ካሉ ተከሳሾች መካከል ደግሞ ክሳቸው የተነሳላቸው ስድስት ግለሰቦች ብቻ መሆናቸውን የገለጹት ሚኒስትሩ የሌሎች ክስ ግን እንዳልተነሳ ነው የገለጹት። በእነ ዶክተር ደብረጽዮን መዝገብ ላይ ካሉ በዛ ካሉ ተከሳሾች ከዛ ውስጥ ጥቂቱ የስድስት የሚሆኑት ግለሰቦች ክስ ተነስቷል። የእነሱ ደግሞ በዋነኝነት እንዲነሳ የተደረገው ከፍተኛ የሆነ የጤና ክል ችግር ያለባቸው በእድሜያቸውም ገፋ ያሉ ሰዎችን በመለየት ይበልጥ ከሰብአዊነት አንጻር የነሱ ክስ ለጊዜው እንዲቋረጥ ተደርጎ እንግዲህ በዛ መዝገብ ላይ በጣም ብዙ ቁጥር ያላቸው ወታደራዊ አመራር የሰጡ እንዲሁም ፖለቲካዊ አመራር የሰጡ የተለያዩ ግለሰቦች በዚህ ሂደት ተሳትፏል የተባሉ ተቋማት ተከሰዋል። አንድ መዝገብ ብቻ ሳይሆን ከአንድ በላይ የሆኑ የተለያዩ መዝገቦች አሉ፣ ከዚህ ጉዳይ ጋር በተያያዘ ያለ ከዛ ውስጥ የድርጅቱ ስራ አስፈጻሚ ኮሚቴ አባል ያልሆኑ እንዲሁም እድሜያቸው በጣም የገፋ ወይም ከፍተኛ የጤና እክል ያለባቸውን ሰዎች የነሱን ብቻ ነው እንዲቋረጥ የተደረገው። ስለዚህ ቀሪው መዝገብ እንዳለ ነው። መዝገቡ ሙሉ በሙሉ የተቋረጠ ወይም የተነሳ አይደለም። በእነ ዶክተር ደብረ ጽዮን የክስ መዝገብ ስር ከሚገኙ ተከሳሾች መካከል እንዲፈቱ የተወሰነላቸው አቶ ስብሀት ነጋ፣ ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ፣ አቶ አባዲ ዘሙ፣ ወይዘሮ ሙሉ ገብረ እግዚአብሔርና ወይዘሮ ኪሮስ ሀጎስ መሆናቸውን የኢትዮጵያ መንግስት ኮሚኒኬሽን አገልግሎት በትናንትናው ዕለት መግለጹ ይታወሳል። እነርሱን ጨምሮ በአቶ ጀዋር መሐመድና በአቶ እስክንድር ነጋ መዝገብ ስር የተከሰሱ ሁሉም ተከሳሾችም እንዲፈቱ መደረጉን ተከትሎ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሰጡት መግለጫ ይህን እርምጃ በደስታ እንደሚቀበሉ አስታውቀዋል። ጉልህ መተማመን የመገንባት ሂደት ያሉትን ይህን እርምጃ ሁሉም ወገኖች ጦርነት እንዲቆምና ዘላቂ የሆነ የተኩስ አቁም ስምምነት በማድረግ እንዲሁም ተአማኒና ሁሉን አቀፍ ብሔራዊ ውይይትና የእርቅ ሂደት በመጀመር እንዲያጎለብቱ ሲሉም ጥሪ አቅርበዋል። በግጭትና በድህረ ግጭት የሽግግር አውድ ውስጥ ባሉ እንደ ኢትዮጵያ ያሉ አገራት መደበኛ የፍትህ ስርዓት ችግሩን በበቂ መጠን ለመፍታት እንደማያስችል በሚታመንበት ጊዜ የሽግግርና የታድሶ ፍትህ ተግባራዊ እንደሚደረግ ለኢዚያ የገለጹት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያም ይህን ትተገብራለች ብለዋል። ብሔራዊ መግባባት ማምጣት ካልቻለ እስከ ዛሬ ስናልፍበት የቆየ ነው፣ የግጭት እና የቀውስ ዑደት እየቀጠለ ለሚቀጥለው ትውልድም የሚሻገር ይሆናል። ይህንን ምዕራፍ መዝጋት አለብን ካልን ሬትሪቢቲቭ የሆነ ፍትህ ወይም ቅጣትና በቀል ላይ ያተኮረ ፍትህን አካሄድ ብቻ እየተከተልን ልንደርስበት የምንችለው ነገር ላይሆን ይችላል። ለምክክርና ለውይይት ቦታ ሰጥተን በወሳኝ ሀገራዊ ጉዳዮች ላይ የተሻለ መግባባት እንዲመጣ ሁሉንም ወገን የሚያካትት ምክክር ማድረግ በጣም በጣም አስፈላጊና ለሀገር ሕልውና ለሀገር ቀጣይነት መሰረታዊ የሆነ ነገር እንደሆነ መገንዘብ ያስፈልገናል። እንደዛ ባለ መልኩ ሀገራዊ መግባባት ፈጥረን ባለፉት ሶስት ዓመታት ብቻ ሳይሆን ከዛም ቀደም እያጋጠሙ የነበሩ በደሎች፣ የመብት ጥሰቶች እና ጉልህ የሆኑ እንደዚህ ያሉ ጉዳዮችን በተሐድሶ በሽግግር ፍትህ ማዕቀፍ ወይም በትራንዚሽናል እና ሪስቶሬቲቭ ጃስቲስ አፕሮች መፍትሄ ለመስጠት ጥረት የምናደርግ ይሆናል። በኢትዮጵያ ታሪክ እስካሁን ሁሉን አካታች ሀገራዊ ምክክር ተደርጎ እንደማያውቅም ነው ሚኒስትሩ የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ዘጋቢዎቻችንን እናመሰግናለን። እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የዛሬው ቅዳሜ የኢትዮጵያውያን ገና በዓል በተከበረበት ማግስት በመሆኑ አንድ ሙዚቃን ጋብዛችሁ ከተማ መኮንንና ጽጌ ሮማን አስናቀ በመውደድ መንገድ ላይ ሲሉ የተጫወቱትን ቆየት ያለ ዜማ ነው ምንጋብዛችሁ። ማ መኮንንና ጽጌ ሮማን አስናቀ በመውደድ መንገድ ላይ ሲሉ የተጫወቱትን ቆየት ያለ ዜማ ነበር ያስደመጥ ናችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ላይ አት ቪኦ አምሃሪክ ና ሃሽታግ ቪኦ አምሃሪክ ብላችሁ ተከተሉን። ኢንስታግራም ና ዩቲዩብ ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ፣ ወይም ሆርን አት ቪኦ ኒውስ ዶት ኮም ላይ ኢሜል አድርጉልን። እያስተናገድ ኳችሁ ያለሁት ጽዮን ግርማኔ ወደ ሁለተኛው አጋማሽ ና ሰፋ ያለውን ጊዜ ወደሚወስደው ዝግጅት እናልፋለን። በዚህ ዝግጅት ሰሞኑን ዘጋቢያችን ኬኔዲ አባተ ወደ ሸዋሮቢት ሀይቅና ኮምቦልቻ ተጉዞ ነዋሪዎችን አነጋግሯል። ይህን በተመለከተ ያጠናቀረውን ዘገባ ለምሽቱ ይዘነዋል። በተከታታይም እናስደምጣችኋለን። በቅድሚያ ወደ ሸዋሮቢት እንውሰዳችሁ። በሰሜን ሸዋ ዞን ቀወት ወረዳ ህወሀት በነበረባቸው ጥቂት ቀናት በወረዳው 68 ንጹሃን ሰዎች ለሞት መዳረጋቸው ተገለጸ። በሸዋሮቢት ከተማ የቤተሰብ አባል ተገድሎብናል ከሚሉ ነዋሪዎች ጋር ቆይታ ያደረገው ዘጋቢያችን ኬኔዲ አባተ ተከታዩን አሰናድቷል። ወይዘሮ ሳራ ማሞ የሸዋሮቢት ከተማ ነዋሪ ናት። የህወሀት ታጣቂዎች ህዳር 12 ወደ ከተማዋ በገቡበት ቅጽበት ከጎበኟቸው ቤቶች አንዱ እርሷና ቤተሰቦቿ የሚኖሩበት መሆኑን የ32 ዓመቷ ወይዘሮ ሳራ እንዲት ገልጻለች። የተፈጠረው ነገር ህዳር 12 ለሌላ ላይ ማለት ነው። ነገ 12 ሊሆን ዋዜማ ማለት ነው። ሰባት ሰዓት እኛ ቤታችን ነበር። ልክ እንደመጡ የውጭውን በር ሰብረው በቤት ነው ቀጥታ ያመጡት እና ልጅ አልጋ ላይ ነበርን ያለ ነው ባለንብት ሰዓት ባለቤቴ በቃ እንደሚገሉ ሁላችንም ስላወቀ ራሳችን ለመከላከል ብሎ በቃ ያንን ቁራጭ ብረት ይዞ ቆሞ ነበር ከበሩ ጀርባ። ከዛ በሩን ሰብረውት ወደ ውስጥ አቀባብሎ አንደኛው ሲገባ እዛው ነው በዚህ በብረቱ መጥቶት ቤት ውስጥ ወደቀ። ከወደቀ በኋላ እነዛ ወደ ኋላ ሸሹ። ባለቤቴ ከዛ የሰውየውን መሳሪያ ቀማውና ሰውየውን እዚሁ ቤት ውስጥ ገደለው። በከተማዋ በሚገኝ አነስተኛ የዱቄት ፋብሪካ ውስጥ ተቀጥሮ ይሰራ ነበር ያለችውን ባለቤቷን ፍስሃ ሙሉነህን ያጣችበትን ክስተትም ወይዘሮ ሳራ ታብራራለች። ከዛ በኋላ ብዙ ሆነው መጥተው እኛ ነው እዚህ ቤቱ እንደምታዩት ላያችን ነው ቤቱ እንዳለ የመቱት። ከዛ ቦምብ ብለው ላይ ጣሉ፣ ጋዝም አርከፈከፉ በዚህን ሰዓት እኔና ልጄ እየተንቀጠቀጠን ቤት ውስጥ ነበር እ ምስተካሸለ በጨረፍታ በጥይት ተመትቻለሁ። ወንቡ ሌሌ ፍንጥርጣሪ ጀርቤን ኩላ በሙሉ መቶኛል። ከዛ በመጨረሻ ይዘውና ወጥተው እዚህ ጋር መንገዱ ላይ እኔን ለብቼ፣ ልጅቷንም ለብቻዋ አስቀምጠውን ባለቤቴንም ለብቻ አስቀምጠውት ያሰቃዩን ጀመሩ። ከዛ እሱን እሱን አሰቃዩብኝ። ከዛ ለኛ ስን ለመናቸው፣ እያለቀሰ ለመናቸው ልጅን እና ሚስቴን ተውልኝ፣ እኔ እንግደሉኝ አላቸው። እኔ ለመንኳቸው፣ ስለምናቸው ግን ለመንኳቸው። እዛ ባለቤቴን ወደዛው ገደሉት፣ ገደሉብኝ። ከዛ የውኔና ውኔና ልጅን ተረፍን። ባለቤቴን ቀብር ያለው ምንም የለኝም። የሟች የስራ ባልደረባና ጎረቤት የሆነው ወጣት ግዛው ለማ በወቅቱ የእርሱን ቤት በህወሀት ታጣቂዎች መፈተሹንና መዘረፉን በማስታወስ ባልደረባው ስለተገደለበት አጋጣሚ ይህን ይላል። ግምቱ ከአምስት ተኩል እስከ ስድስት ሰዓት በሆነ ውስጥ እኔ ብዙ እንቅልፍ አል ያዘኝም ነበረ እና ከዚህ እሱ ከሚኖርበት በስተጀርባ ነው የምኖረው እና ቁልቢ አካባቢ ሆቴል ሲደበደብ ተነሳው ከቁልቢ ሆቴል ዘለው ግቢ ላይ ወደ አምስት ናቸው ገቡ። ብፌውን ምንም ከፋፈቱ፣ ሞባይል ወሰዱ። ሀያ ሁለት ሺ ሰባት መቶ ብር ነበረች ቁም ሳጥን ውስጥ እሷን ኪሳቸው አስገቡ። ያችን ብር ሲያገኙ በቃ ልክ ወደዚህ ወደ ጓደኛ ቤት መጡ። ከዚያ በኋላ እዚህ ጥይት መተኮስ ጀመሩ። ው እንግዲህ እንደኛ ይከፍታል ብለን ነበርን። ው አስቀድሞ ድምፅ ምናምን ሲሰማ ው ባለቤቱ እንደተናገረች ማለት ነው። ከቤት ወጥቶ ይችን ዱላ ይዞ ኖሯል። ሰዎች በዚህ ብረን ነው መቶ። መጀመሪያ ኮማንዶ ነው፣ በነገራችን ላይ የገደለው ኮማንዶ ነው። ከዚያ በኋላ ወጥቶ እንግዲህ ከዚህ ከበር ወጥቶ የተገደለው እዚህ ነው፣ አብዱ ሁሴን ቤት በር ላይ የተገደለው አወታውት ከገደሉት በኋላ በናፍጣ አርከፍከፋ አቃጥሎታል። በባለቤቷ ገቢ ትተዳደር እንደነበር የምትገልጸው ወይዘሮ ሳራ አሁን ላይ ከአንድ አመት ተኩል ዕድሜ ልጇ ጋር ለችግር መጋለጧን ተናግራለች። ምንም መተዳደሪያ ነገር የለንም እሱ እኔ ስራ የለኝ። እሱ ነበር ፋብሪካው እየሰራ እየኖር ነው ያለ እኔ ምንም ስራ የለኝም። ምን የሚረዳ ይስል እሱ ነበር የምንተዳደረው የእሱንም ወሰዱ በቃ። ሌላው የሸዋሮ ቤት ነዋሪ ወጣት ወርቁ ሙላት ደግሞ ከቤተሰቦቹ ጋር በአካባቢው ከነበረው ጦርነት ለማምለጥ ሲሞክሩ ህዳር ሀያ በውጊያ መሀል በተተኮሰ ከባድ መሳሪያ የልጁን እናት ባለቤቱን ማጣቱን ይገልጻል። እኛም ሸሽተን ሄደን ነበር፣ ወደ ደብረ ሲና ሸሽተን በር ላይ ነበር ነው ቤት ውስጥ ቤት ልንገባ በር ላይ እያለን ነው፣ እዛ በሸሸንበት ቦታ ላይ ያው ከባድ መሳሪያ ነው ያረፉብን። ባለቤቴ ናጣው፣ ያው ወንድሜም ተጎዳ፣ እኔም ያው ትንሽ የተወሰነ ተጎድቻለሁ። ከባድ መሳሪያ ነው ቀጥታ እኛ ላይ የተተኮሰው። ያው አፍንጣሪ ነው እኛን ያገኛል። እሷና ወዲያው ስትሞት እኛ ተረፈ ነው። በፍንጣሪ አናቱና ጎኑ ላይ ለጉዳት የተዳረገው ታናሽ ወንድሙ የ23 ዓመት ወጣት ዮርዳኖስ ሙላትም በወቅቱ የነበረውን ሁኔታ እንዲህ ያስታውሳል። ከሸዋሮቢት ተሰደን ወደ ደብረሲና አካባቢ ሄደን እዛ እንደደረስን ያው ይሄ ህወሓት ታጣቂ ዛድ ስለደረሰ ስለነበረ በቦታ ስለተከበብን ያው መውጫ አጠፋብን። ከዛ በቃ የሆነ ጠዋት አካባቢ ላይ ከዛ ቦታ በግድ ወጣን። ከዛ ወተን ወደ ገጠር አካባቢ ሄድን። በነጋተኛው ቀን ስድስት ሰዓት ተኩል አካባቢ ላይ ከባድ መሳሪያ ትወረወረብን እኛ ላይ። ያው የወንድሜ ሚስት በቃ በሰአቱ ነው የሞተችም። ያው እኛ እንግዲህ እግዚአብሔር ብሎ ተርፈናል። እኔ ግንባሬና ጎድኛ አካባቢ ላይ ዘመትቻለሁ። በሰሜን ሸዋ ዞን ቀወት ወረዳ ብቻ 68 ሰላማዊ ሰዎች ከጦርነቱ ጋር በተያያዘ መገደላቸውን የወረዳው ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ገልጸዋል። ወደ ቀበሌዎቻችን ስንሄድ አስራ ስምንት ቀበሌዎች እናስተዳድራለን። እንደኛ ወረዳ በነኛህ 18 ቀበሌዎች 68 ሰው እስካሁን ድረስ የተጠራ ሞት ተከትሏል። የቆስ 68 ንጹሀን ሰዎች ማለት ነው። የቆሰለ 76 ሰዎች ቆስለዋል። እንዲሁም የግለሰብ ቤት 35 የሚሆን ተቃጥሏል። እንደኛ ወረዳ ማለት ነው። የህወሀት ታጣቂዎች በዞኑ ውስጥ በቆዩባቸው ጊዜያት ተፈጽመዋል የተባሉ ግድያዎችን፣ የጭካኔ ድርጊቶችንና ሌሎችም የሰብአዊ መብቶች ጥሰቶችን አንጥሮ ለማውጣት ጥናት እየተደረገ መሆኑን የዞኑ አስተዳደር አስታውቋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህወሀት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ። ከዚሁ ከሸዋሮቢት ሳንወጣ ወደ ሸዋሮቢት ሆስፒታሉ እንውሰዳችው። ቀለል ያሉ የሕክምና አገልግሎቶች በሆስፒታሉ መሰጠት ጀምሯል። በሆስፒታሉ ውስጥ የነበሩ በርካታ ቁሳቁሶች በህወሓት ታጣቂዎች እንደወደሙና እንደተዘረፉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ተናግረዋል። ከሆስፒታሉ በተጨማሪ ሌሎች በከተማዋ የሚገኙ ተቋማትም የጥቃት ኢላማ ቢሆኑም ህወሓት ግን እነዚህን መሰል ክሶች እንደማይቀበል መግለጹ ይታወሳል። ወደ ዘገባው እናልፋለን ለ300 ሺህ ያህል ሰዎች አገልግሎት የሚሰጠው የሸዋሮቢት የመጀመሪያ ደረጃ ሆስፒታል የህወሀት ታጣቂዎች ከህዳር 12 ጀምሮ ለ10 ቀናት በከተማዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ ተቋማት አንዱ ነው በሆስፒታሉ አብዛኛው ቁሳቁሶች ላይ ዘረፋና ውድመት መፈጸሙን የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ይናገራሉ የኛ ሆስፒታል እንግዲህ እናንተ ዘግይታችሁ ስለመጣችሁት ነው ከተጸዳ በኋላ በሚያሳዝን ሁኔታ ህብረተሰቡ የሚገለገልባቸው የህክምና ግብዓቶች፣ መድኃኒቶች መድኃኒቶች አሉ ለምሳሌ ሙሉ ለሙሉ እንዲሁም ደግሞ ህክምናውን የሚያግዙ የሚደግፉ የኮምፒውተር ሲስተሞች፣ የፔሸንት ፋይሎች፣ የማሽን ፓርቶች ለምሳሌ ኮምፒውተር ቢሆን ኮምፒውተር ሀርዲስኩን ይዘዋቸው ሄደዋል ኦልሬዲ ምን ያህል ውድመት ደረሰ የሚለው ያ ውድመቱ አንዳንዶቹ ከፍ ያለ ነው እና አሁን ግን እሱን ሞር በገንዘብ እንትን ለማለት ኦዲት እየተደረገ ነው ይሁን እንጂ ከበሮቹና መስኮቶቹ ውጭ በሆስፒታሉ ህንፃ ላይ ጉዳት አለመድረሱን ዶክተር ታምራት አረጋግጠዋል አሁን ላይ የጤና ጥበቃ ሚኒስቴር የዞኑ ጤና መምሪያ እንዲሁም ለጋሽ ግለሰቦች ባደረጉት ድጋፍ በመታገዝ ሆስፒታሉ እንደ ድንገተኛ ያሉ ቀለል ያሉ የህክምና አገልግሎቶችን መስጠት መጀመሩንም የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ገልጸዋል። አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበሩ ትልልቅ የህክምና ሰርቪሶች አሁን ላይ አንጀምርም። ግን አሁን የድንገተኛ ና የማዋለድ አገልግሎቶችን ቶሎ ለማስጀመር ስኳር፣ ደም ግፊት እነዚህ በቀላሉ ደግሞ መድኃኒት ላይ የነበሩ ህመምተኞችን መድኃኒቱ እንዳይቋረጥባቸው የጸረ ኤች አይ ቪ እነሱ ተጨምሮ እንዳያችሁት፣ ያው ህብረተሰቡ አሁን ገና እንትን ኢንፎርሜሽን ምም ስላልደረሰው ብዙ እንደ ድሮ አደለም እንጂ አሁን አገልግሎት ተጀምረዋል። የጽንስ ክትትል ለማድረግ ወደ ሆስፒታሉ መጥታ ያገኘናት ወይዘሮ አበበች መስፍን የሸዋሮቢትን ሆስፒታል ጨምሮ በአካባቢው የነበሩ ሌሎች የጤና ተቋማትም ለጉዳት በተጋለጡበትና አገልግሎት መስጠት ባቆሙበት ወቅት የነበረውን ችግር እንዲት ገልጻለች። ምሳሌ እኔ ባለሁበት ገጠር በደብረ ሲና በታች ነው ሄድኩት፣ ጀውሃ ትባላለች፣ የፍረታ ግድመ ወረዳ ሕክምና ስለሌለ ሴትየዋ ልጁን ወልዳ በእንግዴ ልጅ ምክንያት ሞተች። ግን ይሄ ሆስፒታል ኑሮም ቢሆኑ በዛ አጋጣሚ ች ሴት እናት ትድን ነበረ። ያንን ነገር አይቻለሁ። በዚህ ሰዓት፣ በዚህ በክፉ ቀን ብዙዎች ከእንደዚህ ከብዙ ከሚያስጣላ አደጋ ይድኑ ነበር ግን ያው እዚህ ደርሰናል ማለት ነው። ሆስፒታሉ ወደ ቀድሞ አገልግሎቱ ተመልሶ ማየት መሻቷ መሆኑንም ነው ወይዘሮ አበበች የምትናገረው። ማለትም እዛም ሆነን መታከሚያችን እዚህ ነው። እዛ እንትን ጤና ጣቢያ አለን፣ ሪፈር ሲጻፍልን እዚህ መጥተን ሕክምናችንን በሙሉ ሁኔታ አግኝተን እንሄዳለን። ማንኛችንም ይህ ሆስፒታል ስለሚያስፈልግ እንደ በፊቱ ሙሉ ቢሆን ደስ ይለናል። በቃ የበፊቱን አገልግሎቱን ቢሰጥ ደስ ይለኛል። በሸዋሮቢት ከተማ የሚገኘው ይፋት የተሰኘ የግል ሆስፒታልም መሰል ዘረፋና ጉዳት እንደደረሰበት ተመልክተናል። ከዚህ በተጨማሪ መንግስታዊ አገልግሎት ሰጭ ተቋማትም የጥቃት ኢላማ ሆነዋል። ከፍተኛ ጉዳት ከደረሰባቸው ተቋማት መካከልም የቀወት ወረዳ አስተዳደር መስሪያ ቤት ይጠቀሳል። የወረዳው ብልጽግና ፓርቲ ጽሕፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ስለደረሰው ጉዳት እንዲህ ያስረዳሉ። ከፍተኛ የሰብአዊና ቁሳዊ ሀብት ውድመት አድርሷል። እዚህ እንደምታዩት በስተኋላ አስተዳደር ፑል የሚባል ወደ ሰባትና ስምንት ሴክተሮችን አቅፎ የያዘ መስሪያ ቤት ነው። ይሄ ሙሉ በሙሉ በሳት እስከነ ንብረቱ እንዲጠፋ ተደርጓል። ከዚያ ውጪ በወረዳችን ወደ ሀያ አራት መስሪያ ቤቶች አሉ። የእነኛ መስሪያ ቤቶች አጠቃላይ ንብረት ተዘርፏል። የኤሌክትሮኒክስ እቃዎች እንደ ኮምፒውተር፣ ላፕቶፕ እና የመሳሰሉት በራቸው እየተገነጠለ የተዘረፉ ተዘርፎ ያዘረፉትን ደግሞ በመቀጥቀጥ ጉዳት ደርሶባቸዋል፣ ከጥቅም ውጭ እንዲሆን አድርገዋል። በወረዳው 18 ቀበሌዎች የሚገኙ ሌሎች በርካታ ተቋማትም መጎዳታቸውን የገለጹት አቶ ጌታቸው በተቋማትና በንጹሐን ሰዎች ላይ የደረሱ የተለያዩ ጥቃቶችን በተመለከተ ዝርዝር ጥናት እየተደረገ እንደሆነም አመልክተዋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህወሓት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ። አሁን ወደ ኮምቦልቻ ኢንዱስትሪያል ፓርክ ነው የምንወስዳችሁ በኮምቦልቻ ኢንዱስትሪ ፓርክ በሚገኙ የፋብሪካ ማሽኖች ላይ የጎላ ጉዳት አለመድረሱን ፓርኩ አስታውቋል። ይሁን እንጂ የህወሓት ኃይሎች ተቆጣጥረውት በቆዩበት ወቅት ዘረፋ መፈጸሙን እና በፓርኩ የአስተዳደር ሕንፃ ላይ ከፍተኛ ጉዳት መድረሱን የፓርኩ ስራ አስኪያጅ አቶ አህመድ ሰኢድ ለአሜሪካ ድምጽ ገልጸዋል። በኮምቦልቻ በሚገኙ ሌሎች ኩባንያዎችም ላይ የተለያዩ ጉዳት የደረሱ ሲሆን በተለይ የቱርክና የቻይና ኩባንያዎች በዋናነት ተጎድተዋል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ለዚህም ምክንያቱ ፖለቲካዊ እንደሆነ ይገልጻሉ። ወደ ዘገባው እንውሰዳችሁ። የኢንዱስትሪ ማዕከል በሆነችው ኮምቦልቻ ከተማ የህወሓት ኃይሎች በቆዩባቸው ጊዜያት ጉዳት ከደረሰባቸው ተቋማት በ2009 ዓ ም ስራ የጀመረው የኮምቦልቻ ኢንዱስትሪ ፓርክ ይገኝበታል። ከተለያዩ ሀገራት በፓርኩ ኢንቨስት ያደረጉ ስድስት ኩባንያዎችና በስራቸው ተቀጥረው የሚሰሩ ከ አራት ሺህ በላይ ሰራተኞች አሁን ላይ ስራ አቁመዋል። በፓርኩ ላይ የደረሰውን የጉዳት መጠን ለመመልከት ወደ ስፍራው ባቀናንበት ወቅት ከፍተኛ ጉዳት ደርሶበታል የተባለው የፓርኩ የአስተዳደር ህንፃ እየተጸዳ ነው የደረስ ነው። በአስተዳደር ህንፃው ውስጥ ያሉ በርካታ ቁሳቁሶች ቢጎዱም የፋብሪካዎች ማሽኖች ግን በአብዛኛው ጉዳት እንዳልደረሰባቸው መታዘብ ችለናል። የፓርኩ ዋና ስራ አስኪያጅ አቶ አቶ አህመድ ሰኢድም ይህንኑ ያረጋግጣሉ። እንግዲህ የደረሰውን ጉዳት በሁለት መልኩ ማየት እንችላለን። የመጀመሪያው ማሽኖች ላይ የደረሰውን ጉዳት ስናይ ማሽኖች ላይ ያን ያክል የደረሰ ጉዳት የለም። ጥሩ ነገር ብለን የምንወስደው እሱን ነው። ያን ያክል ጉዳት ደርሷል ብለን አንወስድም። ዘጠና አምስት ፐርሰንት አካባቢ የሆኑ ማሽኖቻችን ደህናዎች ናቸው። ሌላው የአድሚኒስትሬቲቭ አካባቢ ላይ ያሉ ቢሮዎች፣ ዶኪመንቶች፣ ኮምፒውተሮች፣ ሶፍትዌሮች እነሱ በሙሉ ወድመዋል። ሙሉ በሙሉ ወይም በሚባል ደረጃ ወድመዋል እነሱ ሶስቱን ወደ ስራ ለማስገባት ረጅም ጊዜ ይወስዳል። ከዚህ ባለፈ በፓርኩ የህወሀት ኃይሎች ዘረፋ መፈጸማቸውን የገለጹት አቶ አህመድ ከህወሀት ኃይሎች ውጭ በዘረፋ የተሳተፉ ግለሰቦች ያሉ እንደሆን ላነሳውላቸው ጥያቄም ምላሽ ሰጥተዋል። ብዙ ነገሮችን ዚህ የነበሩት ኃይሎች ነካክተዋቸዋል። አብዛኛውን የገቡት ኃይሎች የሚፈልጉት ነገር ወስደዋል፣ ጭነዋል። የመኪና ስፔር ፓርት ተወስደዋል። የአለቁ ምርቶች ተወስደዋል። ጥሬ ዕቃዎችም የተወሰዱ አሉ። እንግዲህ በዛ አጋጣሚ ላይ ከማህበረሰቡ መቶ የወሰደ ሊኖር ይችላል። ያንን ከግብረ ኃይል ተቋቁሟል። የአካባቢ ኮማንድ ፖስት አለ፣ ያ ግብረ ኃይል አለ። ከግብረ ኃይሉ ጋር ሆነ በጋራ የምናጥረው ነው የሚሆነው ግብረ ኃይሉ ቀነ ገደብ አስቀምጧል። የወሰዱ የማህበረሰብ ክፍሎች ካሉ እንዲመልሱ አስቀምጧል። አይ ቲንክ ያ ቀነ ገደብ አልቋል። ወደ ፍተሻ እንገባለን። ስንፈተሽ ነው የምናውቀው። በአሁኑ ወቅት ፓርኩን በአጭር ጊዜ ወደ ስራ ለማስገባት እየተሰራ እንደሚገኝ የነገሩን ስራ አስኪያጁ አቶ አህመድ ሰኢድ፣ ሆኖም ስራ እስኪጀመር የፓርኩ ሰራተኞች ያላቸው እጣ ፈንታ ምንድን ነው በሚል ላነሳሁላቸው ጥያቄ ይህም ብለዋል። ፓርኩ ወደ ስራ ሲመለስ እነሱንም ወደ ስራ ለመመለስ፣ ወደ ስራ እስከሚመለስ ድረስ ደግሞ እነሱም በተለያየ መልኩ ድጋፍ ለማድረግ ፓርካችን እንቅስቃሴ ጀምሯል። ከሚመለከታቸው አጋር አካላት እስካሆኑ የእኛ ካምፓኒዎች ጋር እየተነጋገርን ነው። አሰሪዎቻቸው ጋር እየተነጋገርን ነው። በቅርቡ እነሱን ጠርተን በስነ ልቦናም በኢኮኖሚም ደሞዛቸው የሚከፈልባቸው መንገድ ሳይኮሶሻል የሆነ ሰፖርት ለመስጠትም ከተለያዩ ኤንጂዎች ጋርና አጋር አካላት ጋር የተነጋገርን ነው። ከነሱ ጋር ሆነን ድጋፍ አድርገን ሰፖርት አድርገ ናቸው ወደ ስራ ይመለሳሉ ብለን እናስባለን። በኮምቦልቻ ኢንዱስትሪ ፓርክ የግንባታ ስራዎችን የሚያከናውነው ሲሲኢሲሲ የተባለ የቻይና ኩባንያም የጥቃት ኢላማ መሆኑን የሚገልጹት የኩባንያው የኮምቦልቻ ቅርንጫፍ ሰው ኃይልና አስተዳደር ኃላፊ በላይ ነህ ወርቁ ስለደረሰው ጉዳት ይህን ይላሉ። በሲሲኢሲሲ ላይ ከፍተኛ የሆነ ጉዳት ነው የደረሰው። ኦልሞስት ወደ ስድስት ኮንቴነር ተከፍተው ከቀረጥ ነጻ የገቡ ማቴሪያሎች፣ የተለያዩ ለፓርኩ የሚሆን አገልግሎት ላይ የሚሆኑ ስፔር ፓርቶች ተዘርፈዋል። እንዲሁም ቢሮ ውስጥ ያሉ የተለያዩ ወንበር፣ የተለያዩ ነገሮች፣ ዶክመንቶች ሁሉ ከጥቅም ውጭ እንዳያገለግሉ መልሰው ከጥቅም ውጭ ሁነዋል። ባለሙያዎቹ ባለሙያዎችም ቻይናዎችም መምጣት አልቻሉም። ምክንያቱም አንደኛ በሳይኮሎጂካሊ በጣም ተጎድተዋል። ምን ምጠ ከሆነ ምን አይነት ዋስትና ሊኖረን ይችላል የሚል ስጋት በመኖራቸው እዛው ባሉበት ተቀምጧል። በተጨማሪም በኮምቦልቻ ከፍተኛ ጉዳት ከደረሰባቸው ኩባንያዎች መካከል ንብረትነቱ የቻይና ባለሀብት የሆነ የቺፑድ ፋብሪካ እንዲሁም የአዋሽ መቀሌ የባቡር መንገድ ግንባታ ስራ ላይ የተሰማራው የቱርኩ ኩባንያ ያፒ መርከዝ ይገኛሉ። በከተማዋ ከሚገኙ የውጭ ኩባንያዎች መካከል የህወሀት ኃይሎች የቱርክና የቻይና ኩባንያዎችን ለይተው ኢላማ ማድረጋቸውን የገለጹት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ለዚህም ምክንያቱን ያስረዳሉ። የማምረቻ ኢንዱስትሪዎቹን ሲያወድም በቱርክና በቻይና ባለሀብቶች የተያዙትን የማምረቻ ተቋማቶች ለይቶ አውድመዋል። ለምሳሌ ኮምቦልቻ ያለ ያያችሁት ኢትዮ ቺፑድ ፋብሪካን ያዋደመበት ዋናው ምክንያት መንገዱ አይመችም፣ እንዳያችሁ ጠመዝማዛ ነው። በጣም ሩቅ ቦታ ነው ፊት ለፊት ላይ ያሉትን ሳይነካ ውስጥ ሄዶ የዋደበት ምክንያት አንዱ ፋብሪካው ትግራይ ላይ ካሉ ፋብሪካዎች ጋር ተወዳዳሪና ዓለም አቀፍ ኤክስፖርት የሚያደርግ ነው። ሁለተኛ ባለቤቶቹ ቻይናዎች በመሆኑ የመንግስትን አቋም ቀጥታም በሆነ ቀጥተኛ ባለመንገድ ደጋፊ በመሆኑ ፖለቲካል ፍላጎት ያለው እና የፖለቲካ ጥቃት እንኳን አማራ የውጭ መንግስታትንም አቅም ካገኘ ለመበቀል ወደኋላ የማይል እቡይ ቡድን ያደረገው ድርጊት ነው። አሳዛኝ ነው። የህወሀት ባለስልጣናት ለዚህ ክስ ቀጥታ ምላሽ ባይሰጡም ነገር ግን ተቋማትን በማውደም እንዲሁም ንጹሐንን ኢላማ በማድረግ በታጣቂዎቻቸው ላይ የሚቀርቡትን ክሶች እንደማይቀበሉ ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። የህወሀት ኃይሎች ተቆጣጥረው በቆዩባቸው የአማራ ክልል አካባቢዎች የደረሰውን አጠቃላይ ውድመትና ዘረፋ የሚያጠና ቡድን ተሰማርቶ ጥናት በማከናወን ላይ እንደሚገኝ ክልሉ አስታውቋል። አሁን ደግሞ ወደ ሀይቅ ከተማ ነው የምንሄደው። በሀይቅ ከተማ የሚገኙ የማህበራዊ አገልግሎት ሰጪ ተቋማትና የመንግስት ተቋማት ሙሉ በሙሉ በህወሓት ኃይሎች ጉዳት እንደደረሰባቸው የከተማው አስተዳደር አስታውቋል። በአሁኑ ወቅት ለማህበረሰቡ አገልግሎት መስጠት የሚችል ተቋም እንደሌለ የከተማዋ ምክትል ከንቲባ መሱድ አበራ ገልጸዋል። ጉዳት ከደረሰባቸው ተቋማት አንዱ ከሆነው ከሀይቁ ሆስፒታል የህወሓት ኃይሎች መድኃኒቶችና ና የህክምና ማሽኖችን ጨምሮ የሆስፒታሉን ንብረቶች ዘርፈው ሲወስዱ መመልከታቸውን አንድ የሆስፒታሉ ሐኪም ለአሜሪካ ድምጽ ተናግረዋል። የሰብአዊ መብቶች ጥሰቶችና የተቋማት ውድመቶችን በተመለከተ የሚቀርብባቸውን ክሶች የህወሓት አመራሮች በተደጋጋሚ ማስተባበላቸው ይታወሳል። አሁንም ዘገባው የኬኔዲ አባተ ነው። ወደዚያው እንለፍ። በአማራ ክልል ደቡብ ወሎ ዞን የምትገኘው የሀይቅ ከተማ በሰሜን ኢትዮጵያው ግጭት ከፍተኛ ጉዳት ከደረሰባቸው ከተሞች አንዷ ነች። የህወሓት ኃይሎች ከጥቅምት 10 እስከ ህዳር 28 በሀይቅ ከተማ በቆዩባቸው ጊዜያት በከተማዋ የሚገኙ በርካታ ተቋማት ዘረፋና ውድመትን ጨምሮ በተለያየ መጠን ጉዳቶች ደርሰውባቸዋል። በከተማዋ ከፍተኛ ጉዳት ከደረሰባቸው ማህበራዊ አገልግሎት ሰጭ ተቋማት መካከል የሐይቅ የመጀመሪያ ደረጃ ሆስፒታል ይጠቀሳል። የሆስፒታሉን ጉዳት ለመመልከት ወደ ስፍራው ባቀናንበት ወቅት በአንዳንድ ህንፃዎቹ ላይ ከፍተኛ ጉዳት መድረሱንና በርካታ ንብረቶቹ መውደማቸውን እንዲሁም የተቀሩትም ተበታትነው መገኘታቸውን ታዝበናል። የህወሓት ኃይሎች ሆስፒታሉን ከተቆጣጠሩት በኋላ መድኃኒትና የህክምና ማሽኖችን ጨምሮ የተለያዩ የሆስፒታሉን ንብረቶች ዘርፈው በጭነት መኪኖች ሲያጓጉዙ መመልከታቸውን መኖሪያቸው በሆስፒታሉ አቅራቢያ መሆኑን የነገሩን የሆስፒታሉ የህክምና ባለሙያ የሆኑት አቶ ጥላውን አስፋው ይገልጻሉ። ሰፈሬም እዚህ ሆስፒታሉ አካባቢ ነበረ። የሚሆነውን ነገር ሁሉ መለከት ነበር። መጨረሻ ላይ ሰራዊቱ ወደ ደሴ አቅጣጫ ካሸገሸገ በኋላ ነው የትራንስፖርት መኪና አይሱዚ ሲኖ፣ እንደገና ይሄ እርዳታ ተሳቢ መኪና ይዘው የመጡ ሲጭኑ የነበረው እሱ በአይኔ ነበር ሳይ የነበረው። መጀመሪያ ላይ ፍሉድ ባክ ነበረ። ይሄ ለሰራዊታቸው ቁስለኛ የሚሆን የወጣ አንድ አራት መኪና የሚሆን እሱን ይዘው ወጡ። ከዛ በኋላ ማሽን ነው የሆስፒታሉን ማቴሪያል ማሽን፣ መድኃኒት ጭነው ይት ትመላለሱ ሶስት ቀን አራት ቀን ሙሉ ጭነው ሲወጡ የሆስፒታሉ ፍራሽ ሁሉ ተጭኖ ሲወጣ እኔ አይኔን በአይኔ አይቻለሁ። ከደረሰበት ጉዳት አንጻር ሆስፒታሉን ወደ ቀድሞ አገልግሎቱ በአጭር ጊዜ መመለስ ከባድ መሆኑንም የገለጹት አቶ ጥላሁን ሆስፒታሉ አገልግሎት መስጠት ካቆመ በኋላ በወሊድ ምክንያት ህይወታቸውን ያጡ እናቶች መኖራቸውንም ተናግረዋል ሶስት እናቶች መሞታቸውን አውቃለሁ ከገጠር የመጡ እንዲሁም አንዷን ይዘዋት መጥተው ነበር ልክ እንደሄድ እንደተመለሰች ነው የሞተችው ወደ ሆስፒታል የምምለ የገጠር ሰው አገልግሎት የሚሰጥ ነው የሚመስለው ያዋልዱኛል ብላ ነበር የምትገምተው ያለውን እኮ ችግር እኮ ያውቁታል እኮ። ዙሪያው የጦርነት እንትን ነው። ሲጨንቃቸው ወደ ሆስፒታል ወደ ጤና ተቋም ነው ይዘዋት ይመጡት፣ ግን ሲመጡ ያገኙት ነገር ሌላ ነገር ነው። ሆስፒታሉ እንደዚህ ወድሙ ነው ያዩት። ተመልሰው ሄዱ። እንደ ሄደች ህይወቱ አልፏል። ሌሎችም እንደዚሁ እዛው ቤታችሁ ህይወታችሁ አልፏል። በቤታችሁ ሲወልዱ ማለት ሶስት አሁን እዚህ አካባቢ ባለሙያ መሆን ያወቀ ይገርማል ወላዶች ሁሉ ይመጣሉ። እኔ ምንም አደርገው እኔ ባለሙያ ነኝ። ሙያዬ እውነት ነው የምነግርህ እኔ ጋር ይመጣሉ። ሲጨንቃችሁ እኔ ምንም መረዳችሁ ነገር የለም። ከዚህም በተጨማሪ እንደ ስኳር፣ ኤች አይ ቪ እና የደም ግፊት ባሉ በሽታዎች የሚታመሙ የሐይቅ ከተማና አካባቢው ነዋሪዎች መድኃኒት ማግኘት ባለመቻላቸው ለከፋ ጉዳት መጋለጣቸውንም የሆስፒታሉ የሕክምና ባለሙያ አቶ ጥላው ገልጸዋል። የስኳርና የደም ግፊት ታማሚ መሆናቸውን የሚገልጹት የሐይቅ ከተማ ነዋሪው አቶ ሞሃባ ሁሴን የሆስፒታሉ ውድመት ተጽዕኖ ካሳደረባቸው ሰዎች አንዱ ናቸው። አቶ ሞሃባ ለሕመማቸው መድኃኒት ማግኘት ባለመቻላቸው ለሕይወታቸው እንደሚሰ እንዲያደርጉ ተናግረዋል። የሱከር ታማሚ ነኝ፣ ግድፊት አለብኝ። መድኃኒት ያው ቸክ እየተደረኩ በየወሩ ጤና ጣቢያ እየሄድኩኝ እወስድ ነበረ። አሁን ግን በምንም ታምር የለም። ይሄ መድኃኒት ተቋርጦ በከፍተኛ ደረጃ ላይ ነው የምገኘው። ለህይወቴ አስኪ ቦታ ላይ ነው የምገኘው። በቃ መኖርና ለመኖሬ በቃ ምንም አላወቅኩትም። ከዛሬ ነገ ሞታለሁ እያልኩኝ ያው በመጠባበቅ ላይ ይገኛል። ስለዚህ ይህንንም መንግስት በአስቸኳይ መድኃኒቶች ትኩረት አድርጎበት መፍትሄ እንዲሰጠን እጠይቃለሁ ከሆስፒታሉ በተጨማሪ በሀይቅ ከተማ የሚገኙ ትምህርት ቤቶችም ከፍተኛ ጉዳት እንደደረሰባቸው የገለጹት የከተማ አስተዳደሩ ምክትል ከንቲባ መሱድ አበራ በዚህም ሳቢያ ተማሪዎችን በቅርብ ጊዜ ወደ ትምህርት ገበታ መመለስ አዳጋች መሆኑን ይናገራሉ የጥላት ኃይል ከተማችን እንደገባ አጠቃላይ ጥፋት ነው የደረሰው ጤና ተቋሞቹም ደረጃ ማለት ነው ከተማችን ላይ አንድ ሆስፒታል አለ እንዳልነበረ የተደረገበት ሁኔታ አለ ማለት ነው። ሙሉ ማሽኖች ተመዝብረዋል፣ ተጭነው ሂደዋል። አለ የሚባል ቁሳቁስም ሀብትም የለንም፣ በጤና ተቋሞቻችን በኩል ማለት ነው። ትምህርት ቤቶችም አካባቢ ኦፊሻሊ አራት የመንግስት ተቋም ትምህርት ቤቶች አሉ እዚህ ከተማችን ውስጥ። አራቱም አልፎ አልፎ ከመስተዋቶች እንደዚህ ካለመሰበር ባለፈ አጠቃላይ ለመማር ማስተማር የሚያገለግሉ ቁሳቁሶች ተመዝብረዋል እና በአጭር ጊዜ ተማሪዎቻችን ወደ ትምህርት ቤት የሚመለሱበትን ሁኔታ ለመፍጠር እጅግ በጣም እንደ ከተማ አስተዳደር እንቸገር ይመስለኛል። በከተማዋ የሚገኙ ሁሉም መንግስታዊ አገልግሎት ሰጪ ተቋማትም የህወሓት ኃይሎች የጥቃት ኢላማ መሆናቸውንም አቶ መሱድ ገልጸዋል። አሁን ላይ ህብረተሰቡን ሊያገለግል የሚችል ተቋም በከተማዋ እንደሌለም ነው የተናገሩት። እንደምታዩት ተቋማቶች እጅግ በጣም ከምልህ በላይ ውድመዋል። በርካታ የመንግስት ተቋማቶች ንብረቶች ነበሩ፣ ተዘርፈዋል። ያልሄዱትም እንዳጠቃላይ አገልግሎት እንዳይሰጡ ተደርገው ተሰብረዋል። በሌላም አካል እንደዘረፉ ተደርጓል። ከዛ ባለፈ ደግሞ ወደ አራት ሴክተሮች በዙ በጥፋት ኃይል ቃጠሎ እንደደርስባቸው ተደርጓል። ሙሉ በሙሉ ውስጣቸው የነበረው የሰራተኛ መረጃ አጠቃላይ የተገልጋዩ ማህበረሰባችን መረጃዎችም በእሳት እንዲጋዩ የተደረገበት ሁኔታ ስላለ ከተማው ላይ በመንግስት ተቋማት በኩል የደረሰው ችግር በጣም የከፋ ችግር ነው። ያው ህብረተሰቡም በዛ ልክ ሊያገለግል የሚችል ተቋም እንደሌለን ነው የምረዳው ማለት ነው። በሐይቅ ከተማ የህወሓት ኃይሎች አድርሰዋል የተባለውን አጠቃላይ ጉዳት በተመለከተ በዝርዝር ጥናት እየተደረገ መሆኑንም የከተማ አስተዳደሩ ምክትል ከንቲባ መሱድ አበራ ገልጸዋል። የሰብአዊ መብቶች ጥሰቶችንና የተቋማት ውድመቶችን በተመለከተ የሚቀርቡባቸውን ክሶች በተደጋጋሚ ሲያጣጥሉ የቆዩት የህወሓት አመራሮች በህወሓት ኃይሎች ደርሰዋል የተባሉ ጉዳቶችን በተመለከተ በገለልተኛ አካል ጥናት እንዲደረግና የጥናቱን ውጤት ተከትሎ እርምጃ እንደሚወስዱ ከዚህ ቀደም መግለጻቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ ሐይቅ ዘጋቢያችን ኬኔዲ አባተን ለአጠናቀረው ዘገባ እናመሰግናለን። አድማጮች አሁን ለመሰናበት ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከኮቪድ-19 ጋር በተገናኘ ያለፉት ሁለት ዓመታት ያረጋገጡት ነገር ቢኖር የአንድ ሰው ተጋላጭነት ሁላችንም ላይ አደጋ ደቃይ መሆኑን ነው። ይህን ያሉት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሀገራቸው ግብ ወረርሽኙን መግታት፣ ቀጣዩ ወረርሽኝ ከመቀስቀሱ በፊት ዓለምን በጠንካራ የመከላከል አቅም ላይ ማድረስ እንደሆነ ተናግረዋል። በዲሞክራሲ ጉባኤ ላይ ባደረጉት ንግግር ዩናይትድ ስቴትስ እስካሁን ከ330 ሚሊዮን በላይ ደህንነታቸው የተረጋገጠ ውጤታማ ክትባቶችን ለመቶ አስር የዓለም ሀገራትና የምጣኔ ሀብቶች ማዳረሷን ተናግረዋል። ይህ ተግባር ከመጪው መኸር ወቅት በፊት አንድ ነጥብ ሁለት ቢሊዮን ክትባቶችን ለማዳረስ የተያዘው ዕቅድ አካል ነው ቢያንስ ሰባ በመቶውን የዓለም ህዝብ ከመጪው መስከረም ወር በፊት ጥራት ባለው ደህንነቱ በተጠበቀ ውጤታማ ክትባት ለመከተብ ግብ አስቀምጠናል ብለዋል ብሊንከን። ይህንን ለማድረግ አገራት ለዓለም አቀፍ የክትባት ስርጭት ተቋም ኮቫክስ የተገባው ቃል ይከበር ዘንድ ክትባት የማምረት ጥረታችንን፣ የክትባት ልገሳችንን፣ በስተ መጨረሻ ክትባቶችም ለታለመላቸው የክትባት ተግባራት ይውሉ ዘንድ ለተግዳሮቶች እልባት በመስጠት ረገድ ሊያግዙን ይገባል። ይህም ክትባቶቹ የሚከማቹበትን ቦታ የማሰናዳትና በሚሊዮን ለሚቆጠሩ በተገቢው ሁኔታ ለማዳረስ የሚችል የሎጂስቲክ ዝግጅነት ሀገራት የጅምላ ክትባት ዘመቻዎችን እንዲያደርጉ ማገዝና የጤና ባለሙያዎችን መርዳትን እንደሚያጠቃልል ብሊንከን ተናግረዋል። ዲሞክራሲያዊ አስተዳደሮች ዓለም አቀፉን ጥረት ለመምራት በልዩ ሁኔታ ብቁ መሆናቸውን ተናግረዋል። ዲሞክራሲስ አት ዜር ቤስት አር ሪዚሊየንት ክሪኤቲቭ ዲሞክራሲያዊ አስተዳደሮች ብርቱ፣ በፈጠራ ኃይል የተሞሉ ውስብስብ ችግሮችን መወጣት የሚችሉ አስፈላጊ ሲሆን ከአዳዲስ ለውጦች ጋር በፍጥነት የሚላመዱ ናቸው። ከሁሉም በላይ ደግሞ ቀውስ ባየለበት ጊዜ የሕዝባቸውን ፍላጎት በማሳካት ረገድ ቁርጠኛ ናቸው። የኮቪድ-19 ስርጭትን ለማቆም ሀገራት ለዜጎቻችሁ ግልጽና ቀጥተኛ መሆን አለባቸው። መረጃን ማጋራት የህዝብን ሀብት መጠቀም፣ ስህተት ተፈጽሞም ሲገኝ ስህተቱን ማመን ያስፈልጋል ብለዋል ብሊንከን። እያንዳንዱ ሰው ራሱን ካልተከላከለ ከወረርሽኙ መትረፍ ስለማይቻል በየትኛውም ስፍራ ያለ እያንዳንዱን ሰው ደህንነቱ የተጠበቀና ውጤታማ ክትባት ማግኘቱን ማረጋገጥ አለብንም ብለዋል። የመንግስት ባለስልጣናት፣ የህዝብ ጤና ባለሙያዎች፣ ተመራማሪዎች፣ የሲቪል ማህበራት አባላት በወረርሽኙ ምላሽ ላይ በጋራ የሚሰሩ በበሽታው የተያዙ ሰዎችን ከመከታተል እስከ ክትባት ስርጭት ተሳታፊ የሆኑ ሁሉም ዜጎች የኮቪድ-19 ቫይረስን ለመዋጋት ቁልፍ ሚና አላቸው። ጠንካራ የዲሞክራሲ እሴቶችም ናቸው። ወረርሽኙን ለመግታት ርብርቡ እየተጠናከረ በመጣበት በአሁኑ ሰዓት ለእነዚህ እሴቶች መገዛት አስፈላጊ መሆኑን ብሊንከን አክለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሦስት ሰዓት ጀምሮ ትኩስ ዓለም አቀፍ ዘገባዎችን፣ ጥልቅ ትንታኔዎችን፣ እንዲሁም ሚዛናዊ መረጃዎችን ያደርሳችኋል። በቅዳሜና እሁድ ስርጭቶቻችን ለጥያቄው መልስና የራዲዮ መጽሔትን ጨምሮ የየዕለቱ አበይት ጉዳዮች ይሰማሉ። የቅዳሜና እሁድ ምሽት ቀጠሯችሁን ከእኛ ጋር አድርጉ። የአሜሪካ ድምፅ ቪኦኤ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። ከመሰናበታችን በፊት አንድ ሙዚቃ ጋብዛችሁ ጌታ መሳይ አበበ ሽሽግ ይሉናል። በእኔ በኩል ዘፈኑን ጋብዤ ሰናበታችሁ። ሰላም፣ በደህና ደሩ።